በጎርጎሪዮሳዊው 2015 ዓ ም ነበር ናይጄሪያውያን መሐማዱ ቡሃሪን በከፍተኛ ድምፅ ፕሬዝደንት አድርገው የመረጡት። በዚያን ጊዜ ብዙ ናይጄሪያውያን ቡሃሪ ለውጥ ያስገኛሉ የሚል ትልቅ ተስፋ አሳድረው ነበር። ቡሃሪ የሀገሪቱን በተለይም የሰሜን ምስራቅ ናይጄሪያ ጸጥታ ሁኔታን እንደሚያሻሽሉ፣ ስር የሰደደውን ሙስና እንደሚታገሉ፣ የሀገሪቱን ኢኮኖሚም እንደሚያሳድጉና አዳዲስ የስራ ቦታዎችን እንደሚፈጥሩ ቃል ገብተው ነበር። ዛሬ ከሁለት ዓመታት በኋላ ፕሬዚደንቱ ስንቱን አሟልተዋል የሚለው ጉዳይ የብዙ ናይጄሪያውያን ጥያቄ ነው። ናይጄሪያውያን በዚህ አኳያ ቅይጥ አስተያየት ነው የሚያሰሙት። የናይጀሪያ ባለስልጣናት ቡሃሪ በፕሬዝደንታዊው ምርጫ ካሸነፏቸው ጉድላክ ጆናታን የተበላሸ ስርዓት እንደተረከቡ ይናገራሉ። ናይጄሪያን ከቡሃሪ በፊት ለ16 ዓመታት የመራው የቀድሞው የናይጄሪያ ፕሬዝደንት ጉድላክ ጆናታን የህዝብ ዴሞክራቲክ ፓርቲ የመልካም አስተዳደር መመሪያዎችን በፍጹም አልተከተለም። እንደሚታወሰው መሐማዱ ቡሃሪ ስልጣኑን ሲይዙ ቦኮ ሀራም በሰሜን ናይጄሪያ ሽብሩን አስፋፍቶና የናይጄሪያ ኢኮኖሚም ወድቆ ነበር። የናይጀሪያ ማስታወቂያ ሚኒስትርና የመንግስት ቃል አቀባይ ላይ መሐመድ ምንም እንኳን ፕሬዚደንት ቡሃሪ የጤና ችግር ቢኖራቸውም ቃላቸውን በመጠበቅ የቦኮ ሀራም ሽብር ተጠናክሮ ይታይበት በነበረው የሀገሪቱ አካባቢ የጸጥታውን ሁኔታ አሻሽለዋል ሲሉ ያሞግሷቸዋል። ስልጣን ላይ በመጣንበት ጊዜ ፕሬዝዳንቱ ቦኮ ሀራም ያገታቸውን የችቦክ ልጃገረዶች በሙሉ ለማስለቀቅ የሚቻላቸውን ሁሉ ለማድረግ ቃል ገቡ። እንዳሉትም ሁለት ዓመት ባልሞላ ጊዜ ውስጥ ከአንድ መቶ የሚበልጡትን ማስለቀቅ ችለናል። በፕሬዚደንት ቡሃሪ የጠቅላላ ተራማጆች ኮንግረስ ፓርቲ የሚመራው የናይጀሪያ መንግስት ሙስናን በመታገሉም ረገድ ትልቅ ስራ እየሰራና በወቅቱም ብዙ ጉዳዮች በፍርድ ቤት እየታዩ መሆናቸውን የሀገሪቱ ባለስልጣናት ይናገራሉ። ይህን አባባል ግን ጁሊያነ ኦቦሎኒየን እየመሳሰሉ ናይጀሪያውያን በፍጹም አይቀበሉትም። ሰዎች የቤት ኪራያቸውን እንኳ መክፈል አልቻሉም። የልጆች ትምህርት ቤት ክፍያን ለማሟላትም ሲታገሉ ይታያሉ። ቤተሰባችንን እንደሚገባውም መመገብ አልቻለም። አቡጃ የሚኖረው ቼሳ ቼሳም፣ እርግጥ መንግስት በጸጥታው ዘርፍ መልካም ውጤት ማሳየቱን ቢገልጽም የናይጀሪያውያን የኑሮ ደረጃን እንዳላሻሻለ በቅሬታ ተናግሯል። የዋጋ ግሽበቱ ከፍ ብሏል። የኢኮኖሚ እድገት ስለማይታሰብም የምግብ ዋጋ እየጨመረ ሄዷል። ምንም እንኳን የመንግስት ባለስልጣናት ፕሬዚደንት መሐማዱ ቡሃሪ ናይጀሪያን ወደፊት ለማራመድ ብዙ እየሰሩ መሆናቸውን ቢያስታውቁም እንደ ፖለቲካ ተንታኙና የአቡጃ ዩኒቨርሲቲ መምህር ዶክተር ጋርባ ኡማራ አስተያየት ፕሬዚደንቱ ለረጅም ጊዜ ለህክምና በለንደን ብሪታንያ በቆዩባቸው ሁለት ወራት ገደማ የሀገር አመራሩን ስራ ያካሄዱት ምክትል ፕሬዚደንት ኤሚ ኦሲና ባዦ በሀገሪቱ ለተመዘገቡት አዎንታዊ ውጤቶች ከፍተኛ ድርሻ አበርክተዋል። ምክትል ፕሬዚዳንቱ መንግስት የነደፋቸው መርሃ ግብሮች በታቀደው መሰረት እንዲከናወኑ አድርገዋል። የፕሬዝዳንቱ በሀገር አለመኖር መርሃ ግብሮቹ በተግባር የሚተረጎሙበትን ሂደት አላስተጓጎለም። አድቨርስሊ አፌክትድ ናይጄሪያውያን አሁን እንደገና ላልታወቀ ጊዜ ለህክምና ወደ ለንደን እየሄዱት የፕሬዝደንት መሐማዱ ቡሃሪ የስልጣን ዘመን ይቀጥላ ይቀጥል ለመወሰን ገና ሁለት ዓመት መጠበቅ ይኖርባቸዋል።